የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና በኢትዮጵያ ግጭትና ሁከት በጎርጎሮሳዊው 2021 ብቻ ከ5 ሚሊዮን በላይ ሰዎች ማፈናቀላቸውን አንድ ዓለም አቀፍ የክትትል ተቋም አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ ለተራዘመ ጊዜ ከሕግ አግባብ ውጭ ታስረው የሚገኙ የኦሮሞ ነፃነት ግንባር አመራሮች በአፋጣኝ ከእስር ሊለቀቁ እንደሚገባ አሳሰቡ። ከ300 በላይ ሰብአዊ እርዳታ የጫኑ ከባድ ተሽከርካሪዎች በዚህ ሳምንት ወደ ትግራይ መግባታቸውን ከህወሀት ከፍተኛ አመራሮች አንዱ የሆኑት ፕሮፌሰር ክንደያ ገብረ ህይወት ተናገሩ። በኮቪድ-19 ምክንያት የሚሞቱ ሰዎች ቁጥር ከአፍሪካ በቀር ባለፈው ሳምንት በአብዛኞቹ የዓለም ክፍሎች በ21 በመቶ ገደማ መቀነሱን የዓለም ጤና ድርጅት ገለጸ። ዜናው በዝርዝር በኢትዮጵያ ግጭትና ሁከት በጎርጎሮሳዊው 2021 ብቻ ከ5 ሚሊዮን በላይ ሰዎች ማፈናቀላቸውን አንድ ዓለም አቀፍ የክትትል ተቋም አስታወቀ። በጎርጎሮሳዊው 2021 በኢትዮጵያ የተፈናቀሉ ሰዎች ቁጥር ከቀደመው ዓመት በሶስት እጥፍ እንደሚልቅ በመላው ዓለም ያሉ የሀገር ውስጥ ተፈናቃዮችን ጉዳይ የሚከታተለው አይዲኤምሲ የተባለ ተቋም ዛሬ ሐሙስ ይፋ አድርጓል። ተቋሙ ይፋ ያደረገው ዓለም አቀፍ ሪፖርት እንደሚያሳየው የኢትዮጵያ ተፈናቃዮች ቁጥር በአንድ አገር ከዚህ ቀደም ከተመዘገበው ሁሉ የላቀ ነው። የሰሜን ኢትዮጵያ ጦርነት በአመቱ የአገሪቱን ዜጎች ከመኖሪያ ቀያቸው በማፈናቀል ከፍተኛውን ቦታ እንደያዘ የተቋሙ ሪፖርት ያሳያል። በሌሎች ክልሎች የተከሰቱ የእርስ በርስ ግጭቶችም ከፍተኛ አስተዋጽኦ አበርክተዋል። በተቋሙ ሪፖርት መሰረት በትግራይ 1 ነጥብ 8 ሚሊዮን በአማራ 1 ነጥብ 7 ሚሊዮን በኦሮሚያ 643 ሺህ ተፈናቃዮች በጎርጎሮሳዊው 2021 ተመዝግበዋል። በጎርጎሮሳዊው 2021 መጨረሻ በመላው ኢትዮጵያ 3.6 ሚሊዮን ዜጎች ሕይወታቸውን በተፈናቃይነት ለመግፋት መገደዳቸውን ይኸው ዓመታዊ ሪፖርት ያሳያል። ከእነዚህ መካከል 1.7 ሚሊዮን የሚሆኑ ሕፃናት የትምህርት ዕድል የሌላቸው ናቸው። የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ ለተራዘመ ጊዜ ከሕግ አግባብ ውጭ ታስረው የሚገኙ የኦሮሞ ነጻነት ግንባር አመራሮች በአፋጣኝ ከእስር ሊለቀቁ እንደሚገባ አሳሰቡ። ፖለቲከኞቹ ለደረሰባቸው ጉዳት ሊካሱ እንደሚገባ የገለጹት ኮሚሽነሩ የፍርድ ቤትና የአቃቤ ሕግ ውሳኔዎች በተደጋጋሚ እየተጣሱ ከሕግ ውጭ ለተራዘመ እስር መዳረጋቸው ስልጣንን ያለ አግባብ መጠቀም እንደሆነ ነቅፈዋል። ኮሚሽነሩ ጠንከር ያለ ማሳሰቢያ የሰጡት ተቋማቸው በእስር ላይ ያሉ የኦሮሞ ነጻነት ግንባር አባሎች የእስር ሁኔታን በተመለከተ ያደረገውን ክትትል በተመለከተ ዛሬ ግንቦት አስራ አንድ ይፋ ባደረገው መግለጫ ላይ ነው። ኮሚሽኑ ባደረገው ምርመራ ፖለቲከኞቹ ፍርድ ቤት በዋስትና እንዲለቀቁ የፈቀደላቸው የክስ መዝገቦቻቸው ተዘግተው በፍርድ ቤት ውሳኔ በነጻ የተሰናበቱ ምንም አይነት ክስ ያልተመሰረተባቸውና አቃቢ ህግ ክስ የማይመሰረትባቸው መሆኑን በማረጋገጥ የምርመራ መዝገባቸው የተዘጋ መሆኑን እንደደረሰበት ይፋ አድርጓል። ይሁንና ስድስቱ የኦሮሞ ነጻነት ግንባር አመራሮች ከወራት እስከ ሁለት ዓመት በተለያዩ ቦታዎች እየተዘዋ ወሩ ከህግ አግባብ ውጭ በእስር ላይ የሚገኙ ናቸው። በኮሚሽኑ መግለጫ መሰረት የተወሰኑት በእስሩ ሂደት በተፈጸመ ተገቢ ያልሆነ አያያዝና ድብደባ ለተለያዩ የአካል ጉዳቶችና የጤና እክል ተጋልጠዋል። ታሳሪዎቹ የፖለቲካ ፓርቲ አመራሮች በመሆናቸው በህዝባዊ አገልግሎት ስራቸው ለሰብአዊ መብቶች ጥሰት እንዳይጋለጡ ጥበቃ ሊደረግ ሲገባ በተግባር የተገላቢጦች መሆኑን አሳዛኝ ያሉት ኮሚሽነር አብዲ ጅብሪል ጉዳዩ በአፋጣኝ እልባት እንደሚያስፈልገው አሳስበዋል። ከሶስት መቶ በላይ ሰብአዊ እርዳታ የጫኑ ከባድ ተሽከርካሪዎች በዚህ ሳምንት ወደ ትግራይ መግባታቸውን ከህወሓት ከፍተኛ አመራሮች አንዱ የሆኑት ፕሮፌሰር ክንደያ ገብረ ህይወት ተናገሩ። ተሽከርካሪዎቹ የንጽህና መጠበቂያን ጨምሮ ምግብ ነክ ያልሆኑ ቁሳቁሶችን ጭምር ወደ ትግራይ ማድረሳቸውን ፕሮፌሰር ክንደያ በመቀለል የሚገኘው የዶችቨለ ዘጋቢ ተናግረዋል። ለህወሀት ታማኝ የሆኑ የትግራይ ኃይሎች ከኢትዮጵያ መከላከያ ሰራዊትና አጋሮቹ ጋር የሚያደርጉት ውጊያ ለሰብአዊነት ሲባል ግጭት የማቆም ውሳኔ ተላልፎ ጋብ ያለው ባለፈው መጋቢት አጋማሽ ገደማ ነበር። ውጊያው እንደገና ሊቀሰቀስ ይችላል የሚል ስጋት በሚሰማበት በዚህ ወቅት ወደ ትግራይ የሚደርሰው ሰብአዊ እርዳታ ጭማሬ ማሳየቱን የህወሀት ከፍተኛ ባለስልጣን የሆኑት ፕሮፌሰር ክንደያ ተናግረዋል። ተኩስ ማቆም አይነት ስምምነት ካደር ጀምሮ የተወሰኑ ነገሮች መግባት ጀምረዋል። በዚህ ሳምንት ደግሞ ትንሽ ጭመር የማድረግ እንትን አለ። አሁን ከታህሳስ ጀምሮ እስከ መጋቢት ምንም መኪና አልገባም ነበር። አሁን ደግሞ በዚህ ሳምንት ወደ 300 ከዛ በላይ የሚጠጉ መኪኖች መጥተዋል። የምግብ ብቻ አይደለም፣ የተለያዩ የንጽህና አገልግሎቶች፣ ሌሎች መንፉድ አይተምስ የምንላቸው የገቡበት ሁኔታ አለ። ዋናው መልእክት የትግራይ ህዝብ ተዘግቶ እጅ እንዲሰጥ በተለያዩ ጥረቶች ተከቦ እጅ እንዲሰጥ የተደረገበት አጋጣሚ ነው አሁን ያለንበት ግን ደግሞ፣ አሁን ያየነው በዚህ ሳምንት ትንሽ የመጨመር ሁኔታ የሚያሳየው ያው ይቻል ነበር ነው። የዓለም የምግብ ፕሮግራም ሰብአዊ እርዳታ የጫኑ ከባድ ተሽከርካሪዎች ወደ ትግራይና ወደ አፋር ክልሎች በማምራት ላይ እንደሚገኙ ባለፈው እሁድ ገልጾ ነበር። በኮቪድ ወረርሽኝ ሳቢያ የሚሞቱ ሰዎች ቁጥር ከአፍሪካ በቀር ባለፈው ሳምንት በአብዛኞቹ የዓለም ክፍሎች 21 በመቶ ገደማ መቀነሱን የዓለም ጤና ድርጅት ገለጸ። ድርጅቱ ዛሬ ይፋ ባደረገው ሳምንታዊ ሪፖርት ከመጋቢት ጀምሮ ሲቀንስ የነበረው በኮቪድ የሚያዙ ሰዎች ቁጥር በአንድ በመቶ ጨምሮ ባለፈው ሳምንት 35 ሚሊዮን መድረሱን አስታውቋል። በዓለም ጤና ድርጅት ሪፖርት ሁለቱ አሜሪካዎች፣ መካከለኛው ምስራቅ፣ አፍሪካ፣ የምዕራብ ፓሲፊክ በወረርሽኙ የሚያዙ ሰዎች ቁጥር ጭማሪ ያሳየባቸው ናቸው። በወረርሽኙ የሚያዙ ሰዎች ቁጥር በአውሮፓ እና በደቡብ ምስራቅ እስያ ቀንሷል። በሳምንቱ 9000 ሰዎች በኮቪድ-19 መሞታቸው በድርጅቱ ተመዝግቧል። በወረርሽኙ ሳቢያ የሞቱ ሰዎች ቁጥር በተቀረው ዓለም ይቀንስ እንጂ በአፍሪካ በ50 በመቶ ገደማ መጨመሩን ድርጅቱ ገልጿል። የዓለም ጤና ድርጅት ሪፖርት ግን አዲስ የኮቪድ-19 ወረርሽኝ በተቀሰቀሰባት ሰሜን ኮሪያ ያለውን ሁኔታ የሚያካትት አይደለም። ይህ ዶይቸ ቨለ ነው። የቀድሞው የጀርመን መርሃዊ መንግስት ጌርሃርድ ሽሩደር ከሩሲያ ባላቸው ፖለቲካዊና የቢዝነስ ግንኙነት ሳቢያ ማዕቀብ እንዲጣልባቸው የአውሮፓ ህግ አውጪ ምክር ቤት ጠየቀ። የህብረቱ ህግ አውጪ ምክር ቤት ሩሲያ ዩክሬንን በመውረሯ የተጣሉባት ማዕቀቦች የዋና ዋና የሩሲያ ኩባንያዎች የቦርድ አባል የሆኑ አውሮፓውያንንና የሩሲያን ገንዘብ መቀበል የቀጠሉ ፖለቲከኞችን እንዲያካትት የሚጠይቅ የውሳኔ ሀሳብ ዛሬ ሐሙስ አጽድቋል። የአውሮፓ ህብረት ጥሪ ጌራርድ ሽሩደር በቀድሞ መርሃዊ መንግስትነታቸው ያገኟቸው የነበሩ ጥቅማጥቅሞች እንዲቋረጡ የጀርመን መንግስት ያሳለፈውን ውሳኔ የተከተለ ነው። በጎርጎረሳቢው ከ1998 እስከ 2005 ባሉት ዓመታት ጀርመንን የመሩት ሽሩደር ከሩሲያ ባላቸው ግንኙነት በአገራቸው ለበረታትችት ትችት ተዳርገዋል። ስዊድንና ፊንላንድ የሰሜን አትላንቲክ የጦር ቃል ኪዳን ድርጅትን በአባልነት ለመቀላቀል ያቀረቡት ጥያቄ በቱርክ ላይ ለፈጠረው ስጋት መፍትሄ የተፈለገ መሆኑን የቃል ኪዳን ዋና ጸሐፊ ተናገሩ። የቱርክ ፕሬዚደንት ረቺብ ጣይብ ኤርዶዋን አገራቸው የሁለቱን አገሮች አባልነት እንደምትቃወም ዛሬም ቢያረጋግጡም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ዋና ጸሐፊ የንስ ስቶልተንበርግ ጉዳዩ በአፋጣኝ ውሳኔ ያገኛል የሚል እምነት እንዳላቸው ተናግረዋል። ስቶልተንበርግ በኮፐንሃገን ከዴንማርክ ጠቅላይ ሚኒስትር ሜተ ፍሬድሪክሰን ጋር ጋር በሰጡ መግለጫ የሁሉም አጋሮች የደህንነት ፍላጎቶችና ስጋቶች ከግንዛቤ ውስጥ መግባት አለባቸው ሲሉ ተደምጠዋል። የሩሲያ ወታደሮች የተቆጣጠሯቸው የዩክሬን ግዛቶች ዕጣ ፈንታ በነዋሪዎቻቸው እንደሚወሰን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ተናገሩ። ቃል አቀባዩ ይህን ያሉት በደቡባዊ ዩክሬን የሩሲያ ወታደሮች የተቆጣጠሩትን የከርሶን ግዛት ሩሲያ ልትጠቀልል እንደምትችል አንዳንድ የአገራቸው ባለስልጣናት እየተናገሩ ስለመሆኑ ከጋዜጠኞች ተጠይቀው ሲመልሱ ነው። ቃል አቀባዩ በስልክ በተካሄደ ጋዜጣዊ መግለጫ ሩሲያ በተቆጣጠሯቸው አካባቢዎች የተቋረጡ ማህበራዊ አገልግሎቶችን ወደ ነበሩበት መመለስ እንደሚቀድም ተናግረዋል። የእነዚህ ግዛቶች ነዋሪዎች ፈቃዳቸው ሳይገልጹ እንዴትና እና ከማን ጋር መኖር እንደሚፈልጉ ሳይወስኑ የሚደረግ ነገር አይኖርም። እውነታው በእነዚህ ግዛቶች የዕለት ተዕለት ህይወት መደራጀት አለበት። ማኅበራዊ ጸጥታን ለማረጋገጥ እንፈልጋለን። ምንም ነገር ሊቆም አይገባም። ብዙ አካባቢዎች ኤሌክትሪክ፣ የፍሳሽ ማስወገጃ እና ውሃ የላቸውም። እነዚህ ሁሉ ይስተካከላሉ። ዲሚትሪ ፔስኮቭ በዩክሬን ለሚካሄደው ጦርነት ፖለቲካዊ መፍትሄ ለማፈላለግ ጣሊያን አቀረበች ስለተባለው ምክረ ሀሳብ ተጠይቀው ክሬምሊን መረጃ እንደሌለው ተናግረዋል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ በኢትዮጵያ ግጭትና ሁከት በጎርጎሮሳዊው 2021 ብቻ ከ5 ሚሊዮን በላይ ሰዎች ማፈናቀላቸውን አንድ ዓለም አቀፍ የክትትል ተቋም አስታወቀ። የኢትዮጵያ ሰብአዊ መብቶች ኮሚሽነር ዳንኤል በቀለ ለተራዘመ ጊዜ ከህግ አግባብ ውጭ ታስረው የሚገኙ የኦሮሞ ነጻነት ግንባር አመራሮች በአፋጣኝ ከእስር ሊለቀቁ እንደሚገባ አሳሰቡ። ከ300 በላይ ሰብአዊ እርዳታ የጫኑ ከባድ ተሽከርካሪዎች በዚህ ሳምንት ወደ ትግራይ መግባታቸውን ከህዋት ከፍተኛ አመራሮች አንዱ የሆኑት ፕሮፌሰር ክንደያ ገብረ ህይወት ተናገሩ። ዜናው በዚሁ አበቃ። ጤና ይስጥልኝ።